በየወቅቱ ለሚከሰተው ይህንን መሰል ችግር ከጥናታዊ ጽሑፎች ይልቅ ወደ ዘላቂ ተግባር እንግባ በማለት የገለጹልኝ የኢጋድ ዋና ስራ አስፈጻሚ አምባሳደር ኢንጂኒየር ማህቡብ ማዓሊም ናቸው። ብዙን ጊዜ ከባድ በሆነ በጥናታዊ ጽሑፎች እንገልጻለን። ጥልቀት ባላቸው ጥናቶች ይህ ለተራው ገበሬ ምንም ማለት አይደለም። ጉዳዩ እነሱን ያነጣጥረ እስከሆነ ለነሱ ተደራሽ የሚሆን ስራ ስለተዘረጋ አሁን የገንዘብ ከማሰባሰቡ ላይ ነው። የሚጠበቅብን መዋለ ንዋይን ለዚህ ተግባር አቅጣጫ ማስያዝ እስከሆነ 180 ሚሊዮን ዶላር ለማሰባሰብ እየጣርን ነው። የኢጋድ ድጋፍ ሰጪ ዓለም አቀፍ የምግብ እና የግብርና ድርጅት በፋኦ በኩል አስተባባሪው እና ተጠሪው ፓትሪክ ኮርማዋ በበኩላቸው ለዶቼ ቨል የገለጹት የአፍሪካ ቀንድ ሀገሮች በድርቅ የተጠቁ ናቸው፣ አዲስ ነገር የለውም። ስለዚህ እነዚህ ሀገሮች ድርቁን ለመቋቋም ራሳቸውን ማዘጋጀት ይኖርባቸዋል። ለዚህ ነው ግብርናን በሚመለከት አብዛኛው አርብቶ አደር ህዝብ ነው፣ በተጓዳኝ እርሻም ቢኖርም ማለት ነው። በኢጋድ አስተዳዳራዊ ስልት መሰረት ከአጋር ድርጅቶች የልማት ተባባሪዎች፣ ከገንዘብ ተቋማት ጋር የተቀረጸው እቅድን ወደ ተግባር ማውረድ ማለት ነው። በእኛ በኤፋው በኩል የቴክኒክ በሆኑ ጉዳዮች ላይ ድጋፍ ማድረግ፣ የአባል ሀገር መሪዎችን የግብርና ውጤት በማሳደግ ረገድ ማማከር፣ የሀገሮቹ ብሔራዊ ኢኮኖሚ በሚያድግበት ሲሆን ዋናው ገበሬው ጤናማ ሕይወት እንዲመራ እና በዘላቂነት ስራ መፍጠር ማለት ነው። ኢትዮጵያ የዚህ አውደ ጥናት ተሳታፊ እንደ መሆኗ በግብርና እና የተፈጥሮ ሀብት ሚኒስቴር በፕላን እና እቅድ ጥናት ዘርፍ ኃላፊ በአቶ ዜና ሀብተወልድ በኩል ያለው አመለካከት ለጋሽ ድርጅቶችን፣ መንግስታዊ ያልሆኑ ድርጅቶችን፣ ሌሎችንም ግል ባለ ሀብቶችንም ጭምር የሚጋብዝ ነው። የነኚህ ሚና ከፍተኛ ነው። ለዚህ ዘላቂነት በየድርሻቸው ከፍተኛ አስተዋጽኦ እንዲያደርጉ የማስተዋወቅ ስራ ለመስራት ነው ይሄ የተዘጋጀው። ይሄ ለኢትዮጵያ በእውነቱ ከፍተኛ ድጋፍ የሚሰጠው እኛ እንደ ኢትዮጵያ ዋናውና በግብርና ላይ ሚና የሚጫወተው አነስተኛ አርሶአደሮች ናቸው። ነገር ግን ኢንቨስትመንቱ አነስተኛ አርሶአደሮችን ሳይነካ፣ በተለይም በቆላማ አካባቢዎች ሰፊ መሬት ባለባቸው አካባቢዎች መሬት እየወሰዱ ኢንቨስት እያደረጉ ለውጭ ገበያም ለአገር ገበያም እያቀረቡ ያለበት ይሄ በምንም መልኩ የሚጋጭ ሳይሆን ተቃቅፎና ተረጋግፎ የሚሄድ ነው። ጌታቸው ገላ ኃይለ ጊዮርጊስ ለዶይቼ ቬለ ራዲዮ ከአዲስ አበባ